ማህደረ ዜና ዓለም ታዋቂ ሰዎቿን ተነጥቃለች። ሽብር እዚህም እዚያም በርካቶችን ጭዳ አድርጓል። ሀያላን ተፋጧል፣ በእጃዙርም ተጠዛጥዟል። የሶሪያዋ አሌፖ ከአምስት ዓመታት ውጊያ በኋላ በበሽር አላሳድ እጅ ወድቃለች። በጎርጎሪዮሱ 2016 ዓመት ሁለተኛ አጋማሽ የከሸፈው የቱርክ መፈንቅለ መንግስት ሙከራን ሰበብ ያደረገው የአስቸኳይ ጊዜ አዋጅ ሌላ ሰበብ ይዞ በኢትዮጵያም ተደግሟል። ዶናልድ ትራምፕ ባልተጠበቀ መልኩ ተመርጧል፣ ፕሬዝዳንትነታቸውም ጸድቋል። ባቱን ሩጅ ዩናይትድ ስቴትስ የጥቁሮች ሞት በቃን ባሉ ጥቁር ሰልፈኞች የአደባባይ ተቃውሞ ተንጣለች። የኢትዮጵያውያን ባለውለታ የኩባው አብዮታዊ መሪ ፊደል ካስትሮን ዓለም ተሰናብታለች። አብራችሁን ቆዩ የጎርጎሪዮሱ 2016 ዓመት ሐምሌ ወር እዚህም እዚያም የሽብር ጥቃት ጎልቶ የወጣበት ወር ራሱን እስላማዊ መንግሥት ባጭሩ አይሲስ እያለ የሚጠራው ታጣቂ ቡድን ጥቃት የተጠናከረበት ወር በባንግላዴሿ ዳካር አምስት ወጣቶች አንድ ምግብ ቤትን ተቆጣጥረው ስለትና የጦር መሳሪያ በመጠቀም ባደረሱት ግድያ ሃያ ታጋቾች ተገድሏል። በኢራቅ መዲና ባግዳድ የገበያ ማዕከል ከባድ ተሽከርካሪ ላይ የተጠመደ ፈንጂ ባደረሰው ጥፋት 137 ሰዎች ህይወታቸውን አጥቷል። በሳውዲ አረቢያ መዲና ከተማም አንድ አጥፍቶ ጠፊ አራት ሰዎችን አጥፍቶ ሌሎችን ማቁሰሎ የተሰማው በዚህ ወር ነበር። ከሶስቱም ጥቃቶች ጀርባ ታዲያ አይሲስ እጁ እንዳለበት አስታውቋል። አይሲስ በወረሃ ዳር ደቡብ ኢራቅ ውስጥ የሺያ እስልምና ተከታዮች ላይ ባደረሰው በከባድ ተሽከርካሪ ላይ የተጠመደ ፈንጂ ጥቃት ሰማንያ ሰዎች ተገድሏል። ሶስት ወር ቀደም ብሎ ነሐሴ ላይ ግን አይሲስ የቡድኑ አመራር ሁለተኛው ሰው መሐመድ አልአድናኒ መገደልን በመግለጥ የበቀል እርምጃ እንደሚወስድ ያስታወቀበት ወር ነበር። ሐምሌ ወር ከበርካታ ጉልህ የሽብር ጥቃቶች ባሻገር የዩናይትድ ስቴትስና የሰሜን ኮሪያ ፍጥጫ የጦዘበት ወር ነበር። የዚያ ምክንያቱ ደግሞ ዩናይትድ ስቴትስ ሰሜን ኮሪያን በሰብአዊ መብቶች ጥሰትና ጭቆና በመክሰስ ማዕቀብ መጣሏ ነው። ዩናይትድ ስቴትስ በሰሜን ኮሪያ መሪ ኪም ዮንግ ኡን እና ሌሎች ከፍተኛ ባለሥልጣናት ላይ ማዕቀብ ስትጥል፣ ሰሜን ኮሪያ በበኩሏ ከዩናይትድ ስቴትስ ጋር የነበራትን ቀጥተኛ ያልሆነ ግንኙነት ሙሉ ለሙሉ መበጠሷን አስታውቃለች። ሁለቱ ሀገራት ቀደም ሲል ግንኙነታቸው ኒውዮርክ በሚገኙ በተባበሩት መንግስታት ልዑካን በኩል ነበር። ሐምሌ አጋማሽ ቱርክ ባልተሳካ የመፈንቅለ መንግስት ሙከራ ስትታመስ ያደረችበት ምሽት ለብዙዎች አይረሳም። ሙከራውን ያደረጉት በአብዛኛው የቱርክ ወታደሮች ነበሩ። በቱርክ ሁለት ትልልቅ ከተሞች በመዲናዋ አንካራና ኢስታንቡል የተኩስ ልውውጦችና ፍንዳታዎች ተከስተው በእለቱ ወደ ስድሳ የሚጠጉ ሰዎች ተገደሉ። የመፈንቅለ መንግስት ሙከራውን ዓለም በቀጥታ በቴሌቪዥን ሲከታተል የሀገሪቱ ፕሬዚዳንት ሬሲፕ ጣይብ ኤርዶዋን ካልታወቀ ስፍራ ሆነው ቱርካውያን አደባባይ ወጥተው መፈንቅለ መንግስቱን እንዲታገሉ በእጅ ስልካቸው ጥሪ አስተላለፉም። ህዝቡ ወደ ከተሞቹ ተመመ፣ ከወታደሮች ጋር ተጋጨ፣ ወታደሮች እጅ ሰጡ፣ ኤርዶዋን አንሰራሩ። የአገሪቱ ጠቅላይ ሚኒስትር ቢናሊ ይልድሪም የከሸፈውን መፈንቅለ መንግስት ጥቁር እድፍ አሉት። ሰግሌ የተከበራችሁ ዜጎችና የተወደድ ሀገሬ ሆይ የትናንት ምሽት ሐምሌ 15 ቀን ለቱርክ ዴሞክራሲ ጥቁር እድፍ ነው። በጥቁር እድፍ ሰበብ ወደ 6000 የሚጠጉ ሰዎች ወደ እስር ቤት ተጋዙ። ፕሬዝዳንቱ በመፈንቅለ መንግስት ሙከራው የተሳተፉ በሙሉ በአገር ክደት እንደሚወነጀሉ አስታወቁም። 250 ዳኞችና 2745 አቃቢያን ህግ የእስር ማዘዣ ተቆርጦባቸው 1684ቱ እስር ቤት ተወርውሯል። 81 ጋዜጠኞች ለእስር ተዳርጓል። በቱርክ ቻይና፣ ግብጽ፣ ኤርትራና ኢትዮጵያን አስከትላም ቱርክ በጋዜጠኞች መብት ተቆርቋሪው ሲፒጄ የዓለማችን ቁጥር አንድ አሳሪ ተሰኝታለች። ስምንት ሺህ የፖሊስ መኮንኖች በጥርጣሬ ከስራቸው ታግዷል። ቱርክ ጋዜጠኞችን በማሰር ስሟ እንደተነሳው ኢትዮጵያ በአስቸኳይ ጊዜ አዋጅ ውስጥ ትገኛለች። የቱርክ መንግስት የመፈንቅለ መንግስቱ ሙከራ አቀናባሪ ያላቸው በስደት ዩናይትድ ስቴትስ የሚኖሩት ፌቱላህ ጉሌን ተዘዋውሮ እንዲሰጡት ጥያቄ ቢያቀርብም በዩናይትድ ስቴትስ ውድቅ ሆኖበታል። ዩናይትድ ስቴትስ ውስጥ ጥቁሮች በነጭ ፖሊሶች በተደጋጋሚ መ መገደላቸው ያበሳጨው የቀድሞ ጦር ኃይል ባልደረባ ሚካ ዣቪየር ጆንሰን አምስት የአሜሪካ ፖሊሶችን ገደለ፣ ሰባት አቆሰለ። ከሮቦት በተወነጨፈ ፈንጂ መገደሉን ፖሊስ አስታወቀም። ከሚካ ጥቃት በፊትም በኋላም ዩናይትድ ስቴትስ ውስጥ ጥቁሮች በተደጋጋሚ ተገድሏል። ሐምሌ መንደርደሪያ ላይ ነው። ከሉዚያና ባቶን ሩጅ እስከ ሎስ አንጀለስ፣ ከኒውዮርክ እስከ ቴክሳስ ጥቁሮች ለተቃውሞ አደባባዮቹን አጨናንቋል። የተቀየረ ነገር ግን የለም። ታይላንድ ባካሄደችው ህዝበ ውሳኔ ወታደራዊ መሰረት ያለው ህገ መንግስቷን በነሐሴ ወር ላይ ማጽደቋ ተሰምቷል። በፓኪስታን ደቡብ ምዕራብ የቄታ ከተማ በአጥፍቶ ጠፊ የቦምብ ጥቃት ሰባ አራት ሰዎች ተገድሏል። በሳውዲ አረቢያ የሚመራው ጥምር ጦር ሰሜን ምዕራብ የመን ውስጥ ሐኪም ቤት ላይ ባደረሰው የአየር ጥቃት 11 ሰዎች ሲገደሉ 19 ቆስሏል። ሩሲያ ከኢራን አየር ኃይል ማረፊያ በመንደርደር ሶሪያ ውስጥ በጦር ጀቶች ድብደባ ዘመቻ የከፈተችው በነሐሴ አጋማሽ ላይ ነው። በሶሪያው ግጭት ከሶሪያና ኢራን ባሻገር ቱርክና ዩናይትድ ስቴትስም ተሳትፏል። ቱርክ ታንኮች፣ የጦር ጀቶችና እግረኛ ወታደሮችን በሶሪያው ጦርነት አሳትፋለች። ሩሲያና ቱርክ ለተለያየ ግብ ሶሪያ ውስጥ ሲዘምቱ በታኅሳስ አጋማሽ የሩሲያ አምባሳደር አንድሬይ ካርሎቭ አንካራ በሚገኝ የስዕል አውደ ርዕይ ላይ ንግግር ሲያደርጉ ከስራ ውጪ በሆነ ቱርካዊ ፖሊስ ከጀርባቸው ተተኩሶባቸው ተገድሏል። ሶስት ሰዎች ቆስሏል። ገዳዩ አሌፖን አትርሱ እያለ ሲጮህ በቴሌቪዥን ምስሉ ታይቷል። ቱርክ ግድያውን ከሩሲያ ጋር ያላትን ግንኙነት ለማጠልሸት የተደረገ ሴራ ነው ብላለች። በዩናይትድ ስቴትስ ፕሬዝዳንታዊ ምርጫ ዶናልድ ትራምፕ ባልተጠበቀ ሁኔታ አሸነፉም። አመሰግናለሁ። በጣም አመሰግናለሁ። ሂላሪ በጣም ለረጅም ጊዜ በአስቸጋሪ ሁኔታ ሰርተዋል። ለአገራችን ለሰጡት አገልግሎት ባለ ዕዳዎች ነን። ታላቅ ምስጋና ይገባቸዋል። ይህንም የምለው በትህትና ነው። አሁን በአሜሪካ ጊዜው በመከፋፈል ምክንያት የተፈጠረውን ቁስል የምንጠግንበት ነው። በአንድ የምንቆምበት ነው። በመላው ሀገሪቱ ላሉ ሁሉም ዲሞክራቶችና ሪፐብሊካን እንዲሁም ሌሎች የምምለው አሁን ጊዜው እንደተባበረ ህዝብ በአንድ ላይ የምንቆምበት ነው። ጊዜው አሁን ነው። ዶናልድ ትራምፕ ሂላሪ ክሊንተንን ማሸነፋቸው ከተሰማ ብዙም ሳይቆይ በሩሲያ የሚደገፈው የሶሪያ ጦር ከአምስት ዓመታት ውጊያ በኋላ አሌፖን ሙሉ ለሙሉ መቆጣጠሩን አስታውቋል። ዶናልድ ትራምፕ ከሩሲያ ጋር ወዳጅ የመሆናቸው ነገርና ሩሲያ በጦር ጀት ድብደባ ድጋፍ የምትሰጠው የበሽር አላሳድ መንግስት አሌፖን ሙሉ ለሙሉ መቆጣጠሩ መገጣጠም ብዙዎችን አስደምሟል። በጦርነቱ ግን ህጻናት በህንፃ ፍርስራሾች ውስጥ ተቀብረው አልፏል። አዋቂዎች በደማበላና በአዋራ የተዋጠ የሰቆቃ ገጻቸውን እያሳዩ ጣር አሰምቷል። የሶሪያዋ አሌፖ በጦርነት እንዳልነበረች ሆናለች። የተባበሩት መንግስታት ድርጅት የአስቸኳይ እርዳታ አስተባባሪ ስቴፋን ኦብራይን ለሰብአዊነት ስንል የጦርነቱ ተሳታፊዎች ሰላማዊ ሰዎችን እንዲጠብቁ ልመናችንን እና ጥሪያችንን እናስተላልፋለን። ምስራቅ አሌፖ ግዙፍ መካነ መቃብር ከመሆኗ በፊት ተከበው የሚገኙ ሰላማዊ ሰዎች መውጫ ቀዳዳ እንዲያገኙ እንማጸናለን። በ2016 መስከረም ወር የኡዝቤክስታኑ የ25 ዓመት ብቸኛ መሪ ኢስላም ካሪሞቭ መሞታቸው ተሰምቷል። የካቶሊክ ቤተ ክርስቲያን ማዘር ቴሬዛን ቅድስት ሲል ሰይሟል። የሱሪያ መንግሥት ባሌፖ ነዋሪዎች ላይ መርዘኛውን ክሎሪን ቦምብ መወርወሩ ተጠርጥሯል። ሰሜን ኮሪያ ከባድና ቀላል ኒውክሌር ቦምቦችን ሙከራ ማድረጓን አስታውቃለች። ሩሲያና ዩናይትድ ስቴትስ ሶሪያ ውስጥ የገቡት የተኩስ አቁም ስምምነት አክትሞ 20 ሰዎች መገደላቸውና ምግብ የጫኑ 31 ተሽከርካሪዎች መውደማቸው ተሰምቷል። በዚሁ በመስከረም ወር ጥቅምት ወር ላይ ቱርክ ከፖሊስ ሰራዊቷ አምስት በመቶውን ማለትም 13,000 ፖሊሶችን ከመፈንቅለ መንግስት ጋር በተያያዘ አሰናብታለች። የዘንድሮ የኖቤል ሽልማት አሸናፊዎች በኖርዌይ ኦስሎ እና በስዊድን ስቶክሆልም ይፋ ተደርጓል። የቬኔዙዌላው ፕሬዝዳንት ኒኮላስ ማዱሮን በመቃወም ሺዎች አደባባይ ወጥቷል። የደቡብ ኮሪያ ፕሬዝዳንት ፓርክ ጊዩንሂ ስልጣን እንዲለቁ ለመጠየቅ በሺዎች የሚቆጠሩ ሰዎች ለተቃውሞ አደባባዮችን አጥለቅልቋል። ፕሬዝዳንቷ ስልጣንን አላግባብ በመጠቀም ክስ ቀርቦባቸዋል። ህዳር ወር ላይ የኢራቅ መንግስት ከሁለት ዓመት ጦርነት በኋላ ሞሱል ከተማን ከአይሲስ እጅ አስለቅቋል። የኩባው የቀድሞ አብዮታዊ መሪ ፊደል ካስትሮ ህልፈት የተነገረውም ህዳር 16 ቀን 2009 ዓ ም ነው። የፊደል ካስትሮ ወንድም የኩባው ፕሬዝዳንት ራውል ካስትሮ ውድ ኩባውያን ጥልቅ በሆነ ሐዘን ተውጬ ለህዝባችን፣ አሜሪካ ውስጥ ለሚገኙ ወዳጆቻችንና ለመላው ዓለም የኩባ አብዮት መሪ በዛሬ ዕለት ምሽት አራት ሰዓት ተኩል ላይ ማለፉን እገልጣለሁ። ፊዴል ካስትሮ አርፏል። ኦራስ ኩባና ፊዴል ካስትሮ ከፊደል ካስትሮ በተጨማሪ በጎርጎሪዮሱ 2016 አጋማሽ መስከረም መገባደጃ ላይ የእስራኤል ጠቅላይ ሚኒስትርና ፕሬዝዳንት የነበሩት ሺሞን ፔሬዝ ቴላቪቭ ውስጥ ረቡዕ ቀን በ93 ዓመታቸው ማረፋቸው ተነግሯል። ሺሞን ፔሬዝ የኖቤል ተሸላሚ ነበሩ። ሺሞን ፔሬዝ ባረፉ ከ15 ቀናት በኋላ የታይላንዱ ንጉሥ ቡሚቦል ኡድሊያደ በሰማንያ ስምንት አመታቸው ከዚህ የዓለም መለየታቸው ተገልጧል የዓለማችን የከባድ ሚዛን ቡጢኛ ባለታሪክ ታሪክ መሐመድ አሊም ሰኔ መንደርደሪያ ላይ ይቺን አለም ተሰናብቶ ሄዷል አድማጮች ከአፍሪቃና ከአውሮጳ ውጭ የተከናወኑ አበይት የዓለም ክንውኖችን ያስቃኘን የማህደረ ዜና ልዩ የግማሽ አመት ዝግጅት በዙ ይጠናቀቃል ማንተጋፍቶት ስለሺ ነኝ መልካም ጊዜ tenha na este link.